ከኤስቢኤስ ራዲዮ ዳውንሎድ በማድረጉ እናመሰግኖታለን። ሙሉ ፕሮግራሙን እንዴት ማድመጥ እንደሚችሉ ለመረዳት ኤስቢኤስ ዶት ኮም ዶት ኤ ዩ ስላሽ አምሃሪክ ሊጎብኙ በጣም አመሰግናለሁ። አቶ ወልደ ትንሳኤ መኮንን፣ የሰሜን ወሎ ዞን ዋና አስተዳዳሪ ከኤስቢኤስ አውስትራሊያ ሬዲዮ ጋር በወቅታዊ ጉዳዮች ላይ አጠር ያለ ቆይታ ለማድረግ ፈቃደኛ ስለሆኑ እጅግ አድርጌ አመሰግናለሁ። ይህም አመሰግናለሁ። አሁን ያለው የዞኑ ወቅታዊ ሁኔታ ምን ይመስላል ከሚለው እንነሳ። አጠቃላይ የዞኑ ወቅታዊ ሁኔታ ያው ከፍተኛ ወረራ የተካሄደበት ነው። አጠቃላይ መሰረተ ልማቶች፣ ጠቅላላ የመንግስታዊ እና የግል ድርጅቶች፣ ሁሉም ከፍተኛ ወረራ የተካሄደባቸው እና መጎሳቆል የደረሰበት ሁኔታ ነው ያለው። ዞኑ እንግዲህ የጦርነት ከተጀመረ በይፋ ከሁለት ወር በላይ የሆነው ነው እና ከፍተኛ መጎሳቆል ያለበት በተለይም የህብረተሰቡ ኑሮ ምስቅልቅል ውስጥ የገባበት ነው። መብራት የለውም፣ ውሃ የለውም፣ ወፍጮ የለውም። የፋይናንስ እንቅስቃሴ የለም፣ የህክምና እንቅስቃሴ የለም። የህክምና ተቋማቶች በሙሉ ወርመዋል፣ ሆስፒታሎች ወርመዋል፣ ጤና ጣቢያዎች ወርመዋል፣ ጤና ኬላዎች ወርመዋል፣ ወረራ ተከናውኖባቸዋል። አጠቃላይ የኑሮ ጉስቁልናውና ሁኔታው በጣም በእጅጉ አስከፊ ነው። በሽታ በከፍተኛ ሁኔታ ጉዳት እያደረሰ እንደሆነ ነው መረጃ ያለው። የምግብ አቅርቦት እጥረቱም በጣም በከፍተኛ ሁኔታ ሕብረተሰቡን እየጎዳው እንደሆነ ነው የሚታወቀው። በርካታ ሕዝብ ለመፈናቀል መዳረጉን እናውቃለን እና እንዲሁ በቁጥር ይህን ያህል ብለው የሚነግሩን ነገር አለ። ቁጥሮ በየጊዜው ይጨምራል አሁን ባለንና በደረስንበት መረጃ ከ230 ሺ በላይ ነው የተፈናቀለው። እንደ አጠቃላይ የህብረተሰቡ ድጋፍ እና በመንግስት በኩል የተደረገ ያለው ድጋፍ ምን ይመስላል? የለጋሽ ድርጅቶች የድጋፍ መጠንስ ዞናችሁ እንዴት ያየዋል? የለጋሽ ድርጅቶች የድጋፍ መጠን እስካሁን ይሄ ነው የሚባል ነገር የለም። ከመንግስት አኳያ ለተፈናቀለው በየተፈናቀለበት አካባቢ በቂ ባይሆንም የተወሰነ አቅርቦት አለ የዕለት ፍጆታን መሰረት ያደረገ አቅርቦት እየቀረበለን ነው ለተፈናቀለው። ዋናው ችግር ያለው ግን ህብረተሰቡ በጥላት በተያያዙት አካባቢዎች እና ወረዳ እና ከተማ አስተዳደሮች ያለው ህብረተሰብ ያለበት ሁኔታ በጣም ከፍተኛ ችግር ውስጥ ስለሆነ ይህን ከፍተኛ ችግር ተረድቶ የዓለም የምግብ ፕሮግራም እና ሌሎች ከሰብአዊ ሁኔታ ጋር የሚሰሩ ድርጅቶች ሁኔታውን በመረዳት ይህንን ሚዲያ በመከታተል ምላሽ መስጠት ቢችሉ በጣም ጥሩ ነው። ምክንያቱም ጉዳቱ በጣም ሴቨር ነው፣ በጣም ከፍተኛ ነው። አሁን ይሄ መልሶ ማቋቋም ምናምን የሚባለው ብዙ ወረዳዎች ነጻ ስላልሆኑ መልሶ ማቋቋም የሚባል ደረጃ ላይ ገና ነው። አሁን በዋናነት ግን በተያዙ ከተሞች እና ወረዳዎች ያለው ህብረተሰብ ኑሮ ጉስቁልና እንዲስተካከል የተቻላቸውን ሁሉ ማድረግ የሚችሉ አካላት ይህንን ለማድረግ ዝግጁ ቢሆኑና ቢደግፉ መልካም ነው እላለሁ። እንግዲህ አቶ ወልደ ትንሳኤ ከሰሞኑ የሁለት እጁነሴ ወረዳ አስተዳደር አንድ ደብዳቤ ጽፎላችኋል። ቀደም ብዬም የወረዳውን ዋና አስተዳዳሪ ለማናገር ሞክሬ ነበረ እና ያቀረቡት ሀሳብ ልጆቻችሁ ልጆቻችን ናቸውና እና በደረሰው ጉዳት የተነሳ ለችግር የተጋለጡ ልጆቻችሁን ብትሰጡን እናስተምራለን፣ ልጆቻችሁን ለአንድ ዓመት እስከ ሰኔ መጨረሻ ድረስ ልጆቻችን አድርገን እናስተምራለን የሚል ድጋፍ መግለጫ ደብዳቤ ጽፈውላቸዋል እና ደብዳቤውን እንዴት አገኛችሁት? ምን ተሰማችሁ? ደብዳቤው ደርሶናል፣ ተመልክተነዋል። በጣም ትልቅ ሀሳብ ነው። በእውነቱ ትልቅ አክብሮት አለን ሀሳቡን። በጣም ትልቅ ሀሳብ ነው ያለው ከሁሉ ነገር በላይ ህብረተሰቡ ይህንን ችግር ይህንን ማህበራዊ ችግር ለመጋራት እና ለመደገፍ ዝግጁ መሆኑን የሁለት እጅነት አስተዳደር ምክር ቤት ያሳየው ተነሳሽነት በጣም እውቅና የሚሰጠው ክብርም የሚገባው ነው። አጠቃላይ ሁኔታው አኳያ እንግዲህ ለትምህርት ባለሙያዎች እና ለትምህርት ጽሕፈት ቤት እና ለመምሪያ ኃላፊዎች ተግባሩን ሰጥተናቸዋል። እኛ በዋናነት ከሁሉም አካባቢ ህብረተሰብ እና የወረዳ አስተዳደር፣ የከተማ አስተዳደር ቢሆን ጥሩ የሚሆነው በአጭር ጊዜ የጦርነት ተቋጭቶ ተቋማቶቹን በአግባቡ መልሶ በማቋቋም የትምህርት ስራው በየአካባቢው በፍጥነት የሚጀመርበት ሁኔታ እንዲፈጠር ነው። ይህም ይሆናል ብለን እናምናለን። ያው የሕብረተሰባችን ሁኔታ ልጆቹን ከራሱ ለይቶ ወደ ሌላ አካባቢ የመላክ ፍላጎቱ እንደሚታወቀው በባህላችንም ትንሽ አስቸጋሪ ነው። ነገር ግን ይህንን መሰረት አድርገን ጥያቄውን መሰረት አድርገን በስፋት ሰርተን ለዚህ ፈቃደኛ ለሆኑ ወላጆች ለይተን ለወረዳው አስረክበን በተገቢ መንገድ በገባው ቃል መሰረት ወረዳውም እንክብካቤ አድርጎ ትምህርታቸውን እንደሚያስቀጥል እምነታችን ትልቅ ነው። ይሄ እንደተጠበቀ ሆኖ በተለያዩ የሶሻል ሚዲያም እንደዚሁም በሚዲያዎች ግለሰቦችን በሚያደርጉት የተለያየ መግለጫ ለሰሜን ወሎ አካባቢ ለችግር ለተጋለጡ ወገኖች መድረስ የሚያስችል የእርዳታ ማሰባሰቢያ ሙከራዎች እዚህም እዚያም ሲደረጉ እያየን ነው። እና እዚህ እያደረግን ነው ብለው ከእናንተ ጋር ግንኙነት አድርገው ስራ የጀመሩ አሉ ወይ? በዚህ አጋጣሚም ደግሞ አንዳንዶቹ ምን ሀሳብ ያነሳሉ? ለመልካም ስራ የተነሳሱ እንደተጠበቁ ሆነው ለመደገፍ በቀናነት የሚነሱ እንደተጠበቁ ሆነው በመሀልም ማጭበርበር ሊኖር ይችላል የሚሉ ጥያቄዎችንም የሚያነሱ አሉ እና ዞናችሁ እንዴት ያየዋል? በዚህ ጉዳይ ላይ ያለው መልእክት ምንድን ነው? መልካም። ጥሩ ጥያቄ ነው። እንግዲህ ይሄ ድጋፉ ዝም ብሎ የተቆራረጠ ሆኖ ከጉዳቱ አኳያ በቂ ሳይሆን እንዳይሆን በተደራጀ መንገድ አመራር መሰጠት መቻል አለበት። ይሄ ደግሞ ወደ አንድ ሰብሰብ ያለ እና ጠንካራ አደረጃጀት ፈጥረን ሆኑ የደረሰበትን ጉዳት በሚመጥ ልክ መልሶ ለማቋቋም ርብርብ መደረግ መቻል አለበት። ይህንን በተለያየ ነገር የተለያዩ አካውንቶች በመክፈት የተለያዩ ድጋፎች በማሰባሰብ ድርጅት ብሎ ከፍ ብሎ በጉዳት ልክ በሚመጥ መንገድ እንቅስቃሴ እንዳይደረግ የሚያደርጉትን ነገር በመመካከር በመደጋገፍ እና በመረዳዳት ጠንከር ወዳለና አንድ አይነት ወደሆነ ወደ አንድ ሊመጣ የሚችል አደረጃጀት ያለው ኮሚቴም መንግስታዊም አደረጃጀት በመፍጠር ጠንካራ ስራ መሰራት እንዳለበት እየተነጋገርን ነው። በሁሉም ደረጃ ባለው አመራር ተነጋግረን መልክ ያለው እንቅስቃሴ መደረግ እንዳለብን ነው የምንመለከተው። እንግዲህ እንደ ማጠቃለያ እንዲሆን አቶ ወልደትንሳኤ፣ አሁን በትክክል ዞኑ ወደ ቀደመ ሰላሙ እንዲመጣ ምንድን ነው በትክክል እየተደረገ ያለው? በክልሉ መንግስትም በእናንተ በዞኑም እንደዚሁም በፌዴራል መንግስት ይህንን ለማድረግ ምን ጥረት እየተደረገ ነው? ይሄ ጉዳይስ እስከመቼ እልባት ያገኛል ብላችሁ ታስባላችሁ? እንግዲህ በዋናነት ይህንን ጦርነት መልክ በማስያዝ ከፍተኛውን ድርሻ የሚወስዱ የመከላከያ ሰራዊታችን ነው። የመከላከያ ሰራዊታችን፣ የክልላችን ልዩ ኃይል፣ ሚኒሻ እና ህብረተሰቡና ወጣቱ ነው። ይህ ኃይል በበቂ ዝግጅት በሁሉም አቅጣጫ ጥረት በማድረግ ይህ ጦርነት በአጭር ጊዜ መቋጨት አለበት። በአጭር ጊዜ እስካልተቋጨ ድረስ ጉዳቱ ከጊዜ ወደ ጊዜ እየጨመረ ህብረተሰቡም ለተመሰቃቀለ የጉስቁልና ኑሮ እየተጋለጠ እየሄደ ነው። ስለዚህ ይህንን ታሳቢ በማድረግ መንግስት ከፍተኛ ትኩረት በመስጠት ሁሉንም አካላት በማረባረብ ሁላችንም ድርሻችንን በትክክል በመወጣት በአጭር ጊዜ ጦርነቱ እንዲጠናቀቅ ሰፊ ስራ መሰራት አለበት የሚል እምነት አለን። ይሄ የተጀመረው ነገር ተጠናክሮ በአጭር ጊዜ መጠናቀቅን ያለበት ሰፊ ስራ መሰራት አለበት የሚል እምነት ነው ያለን። በተለይ አሁን በዞናችን ያለው የሰብአዊ ሁኔታ በጣም ከፍተኛ ችግር ውስጥ ስለሆነ ይህንን ችግር በሚፈታ መንገድ ለጋሽ ድርጅቶች በዚህ ቀጠና ውስጥ በመግባት ማድረግ የሚችሉትን ሁሉ ለማድረግ ጥሪን አቀርባለሁ። በጣም በጣም በጣም ትልቅ ችግር ውስጥ ነው ህብረተሰቡ ያለው። ይህንን ተረድቶ ሁሉም ርብርብ እንዲያደርግ የሚል ድጋሚ ጥሪን አቀርባለሁ። አቶ ወልደ ትንሳኤ መኮንን የሰሜን ወሎ ዞን ዋና አስተዳዳሪ ከኤስቢኤስ አውስትራሊያ ሬዲዮ ጋር በወቅታዊ ጉዳይ ማብራሪያ ስለሰጡን እጅግ አድርገን እናመሰግናለን። እኔም አመሰግናለሁ።